በአዲሱ መንግስት አመሰራረት ላይ እስክንድር ተቃዋሚዎችንም ጠይቋል። የሚከተለውን አስተያየት ይዟል። አመሰግናለሁ አሉላና ሰለሞን። እንደምን አመሻችሁ አሉላ እና ሰለሞን። እንግዲህ የተቃዋሚዎቹ ምላሽ የተጠበቀ ነው ማለት ይቻላል። የአሁኑ ፓርላማ የተቋቋመው እንደምታስታውሱት አብዛኛዎቹ ተቃዋሚዎች ባማረሩት የምርጫ ሂደት ነው። ፓርላማው እና መንግስቱ ወደ ስልጣን የመጡበትን ሁኔታ የተቸው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ለምሳሌ መግለጫ ለመስጠት እየተዘጋጀ ይገኛል። በስልክ ያነጋገርኳቸው ሊቀመንበሩ ፕሮፌሰር በየነ ጴጥሮስ የሁለት ሺ ሰባቱ አጠቃላይ ምርጫ ህግና ህገ መንግስትን በጣሰ ሁኔታ የተካሄደ ነው ብለዋል። ይህንን ተከትሎ የተቋቋመው መንግስትም ለኢትዮጵያ ችግሮች መፍትሄ አያመጣም ነው ያሉት። አቋማቸውን ለኢትዮጵያ ህዝብ ለማሳወቅም የፊታችን ሐሙስ ከሰዓት መግለጫ እንደሚሰጡ ነግረውኛል። ይፋ ቃለ ምልልስ የሚያደርጉትም ከዚህ መግለጫ በኋላ እንደሆነ ነው ያስታወቁት። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን መስመር ላይ ይገኛሉ። በጣም አመሰግናለሁ አቶ ይልቃል ስለ ጊዜዎት። እንግዲህ ጠቅላይ ሚኒስትሩ አዲሱን ካቢኔያቸውን ይፋ አድርገዋል። ሀያ አምስት ሚኒስትሮች፣ አራት ደግሞ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ በሚል የተሾሟሉ። እንዴት ተመለከቱት ጠቅለል ካለ ጥያቄ ልነሳቸው ይልቃል ምንም የተለየ ነገር አላየሁበትም ያው መቶ ፐርሰንቱን በሚያረጋግጥ ሁኔታ ከትናንትና ጀምሮ የነበረው ስብሰባ እንደውም ከድርጅት ስራም አልፎ ኢህአዴግ ውስጥ በአጠቃላይ መፈራራት እንዳለ የበለጠ መዳከም እንዳለና በውስጥ ያሉትን አባላትና የምክር ቤቱን አባላቱ እንደማያምኗቸው እና መደናገጥ እንዳለበት፣ በአጠቃላይ ግን ለወጉና ለፎርማሊቲው እንኳን በሚሆን መልኩ የኢትዮጵያን ሕዝብ የመንግስትነት ክብር በሚመጥን ደረጃ እንዳልተካሄደ ኢህአዴግ የፈጽሞ አርጅቶና አቅመ ቢሱ ነው ያየሁበት ነገር ነው። በአጠቃላይ እርስዎ በዚያ ፓርላማ ውስጥ አባል ቢሆኑ ኖሯት ይልቃል ምን አስተያየት ይሰጡ ነበር? ለምሳሌ አፈጉባኤው ጠቅላይ ሚኒስትሩ ተሿሚዎቹን ካቀረቡ በኋላ ዝርዝራቸውን ካቀረቡ በኋላ አስተያየት ጠይቀው ነበር። ከፓርላማው አባላት አንደኛ ቢሆን ኖሮ የሚለው ስላልሆን ለሆን የምችልበትን መንገድ ስለሌለ እንደዛ ብዬ ለማሰብ ይቸገራለሁ። መጀመሪያ አሁን በኢትዮጵያ ሁኔታ የመድበለ ፓርቲ ዲሞክራሲ ጥያቄ ውስጥ መግባቱን ድሮውንም ኢህአዴግ አታላይ ነው ከግራሪዮት አለም የተቀዳ መሆኑን የመድበለ ፓርቲ ዲሞክራሲን ወደ ስልጣን ሲመጣ የአለም ሁኔታ ስለተቀየረ ለማታለያነት ያዘው እንጂ በምር እንደማያምንበት ስለማያምንበትም አታለያው እያለቀ እያለቀ አሁን መቶ ፐርሰንት ሆኖ መድበለ ፓርቲ ዲሞክራሲ የሚባለው ያው ወይም አማራጭ የፖለቲካ ሀይል ሆኖ የመውጣቱ በሌሎች ላይ ዜሮ ሆኖ ኢህአዲግ እውነተኛ ማንነቱ የተጋለጠበት ስለሆነ እኔ አሁን ቢሆን ኑሮ ብዬ የማስበው አገሬ ላይ ዲሞክራሲ ቢሆን፣ አማራጭ ሀሳቦች ቢደመጡ፣ ተፎካካሪ ሀሳቦች ቢኖሩ፣ ሚዲያው ቢኖር ኢትዮጵያ ወደ ዲሞክራሲ ሄደች ማለት ነው። ያ ይሆናል። ከዛ ባለፈ ግን አሁን በአገዛዝ ውስጥ ነው ያለን። በአገዛዝ ውስጥ ባለ ፓርላማ ውስጥ የምን ትናገር ነበር የምትለኝን እንደ ምኞትም ስለማየው ለኢትዮጵያ የሚበጃል ብዬ ስለማላስብ በዛ ደረጃ የተዘጋጀሁትም ነገር የለኝም። ስለሆነ ከተሿሚዎቹ አንጻር ሀያ አምስት ሚኒስትሮች፣ አራት ደግሞ የሚኒስቴር መስሪያ ቤቶችን በቀጥታ ሳይመሩ የካቢኔ አባላት የሚሆኑ በሚል ወደ ሀያ ዘጠኝ ሰዎች ከምክትል ጠቅላይ ሚኒስትሩ ጋር ሰላሳ ናቸው። ለሹመታቸው ዛሬ የጠለቀው እንግዲህ አዎ፣ እንግዲህ ምንድን ነው እዚህ ውስጥ ያየሁት ቅድም እንደነገርኩ ነው። በኢህአዴግ ውስጥ ባለስልጣኖችን ሁሉ ላለማስከፋት የስልጣን ቦታ ሁሉ እየተመደበ የተበጀ ነው የሚመስለው። አሁን በኢትዮጵያ ውስጥ ትልቁ ችግር ጠንካራ ተቋምና የሚታመን ዘላቂ የሆነ መረጃ የሚገኝበት ለህዝብ የሚታመን ተቋም የመስረት ችግር ነው። አሁን ቡናና ሻይ ወጣ ልማትና ተፈጥሮ ሀብት አንድ ላይ ሆነ። ሌላው ደግሞ አሳ ሀብትና እንስሳት ሀብት ለብቻ ሆነ። እንደዚህ እንደዚህ ኮሚሽን የነበረው እንደዚህ ሆነ። አሁንም ሌላ ስድስት ወር ህዝቡን እና ሲቪል ሰርቪሱን የሚያምስ አሁንም እንደገና ደግሞ በሙያ ያካበቱትን ልምድ በመበሰን ተቋማትን በማጥፋት በማጠፍ ሌላ ግርግር የሚፈጥር ነገር ለባለስልጣናት ሹመት ቦታ የመፈለግና የማደላደል የሚመስል እንጂ እነዚህ ነገሮች በደርግ ዘመንም በኢህአዴግ ዘመንም በተለያየ ጊዜ የነበሩ ናቸው። ከተማ ልማት ብቻ ሆኖ ኮንስትራክሽን ለብቻ ሆኖ ነበረ። አሁን እንደ አዲስ ዘንድሮ ተፈጠረ እንደገና እና ምንም አዲስ ነገር አልታየበትም። ምንም አዲስ ሀሳብ አልመጣበትም። ሰዎቹን ለማስደሰት ብቻ ወንበር የተደላደሉበት እና እንደው ስልጣናቸውና በውስጣቸው ያለውን ትኩቻ ለማርጋት እንጂ የኢትዮጵያን ህዝብ ለማገልገል የህዝቡን የልማት የዲሞክራሲና የሰላም ጥማት ለማርካት የተደረገ ነገር እንዳልሆነና እንደነገርኩ ለፎርማሊቲውም እንኳን እንደው በአገዛዝ ዘዴ የሚመች አይነት ነገር ሲያደርጉ አላየሁበት። ለምሳሌ የሚመች ነገር ለፎርማሊቲ እንኳን ሲሉ ምን ማለት ቦት ነው አቶ ይልቃል። አሁን እንደው ጠቅላይ ሚኒስትሩ ተመደቡ ነው የሚለው። እንደው ሲናገሩ እንኳን ተመረጡ እያሉ ዜናዎች ያመጣል እንጂ ተሾቡ፣ ተመደቡ ሌላ የሚወዳደር ሰው ስለሌለ እየተባለ ነው የምክር ቤት እጩዎች እንኳን ሲቀርቡ ከትናንትና ጀምሮ የነበረው ነገር ሌላ አማራጭ እንዲቀርብ ለቤቱ እድል ሳይሰጥ ለምክር ቤት ሌላ ተወዳዳሪ ስለሌለ አባዱላ ገመዳ ለምክር ቤቱ አፈ ጉባኤነት አልፈዋል። ምክትሏም እንደዚህ አልፈዋል። ሌላ ስለሌለ እየተባለ የተጠና ነገር እንጂ የሚደረግ እንደው ለስሙ እንኳን የለም። እድል አለ ወይ? አስተያየት የሚሰጥ ሰው አለ ወይ? ተጨማሪ አለ ወይ? የሚለው ነገሩ ምንም ሂደቱን እንኳን የጠበቀ እንዳልነበረ እና አስቀድሞ በድርጅት የተሰራውን ነገር መሰየም መሾም እንጂ አሁን ጠቅላይ ሚኒስትር ሰየምን ነው እንጂ የሚባለው መረጥን አይደለም። በእነሱ ሁኔታ እና እንደው ምርጫ የሚመስል ነገር እንኳን ለማድረግ አልፈለጉም ማለት ነው። እንግዲህ አቶ ኃይለማርያም ለሙሉ አምስት ዓመት የስልጣን ዘመን ሲሾሙ ወይም ሲሰየሙ፣ ሙሉ ካቢኔም ሲያቋቁሙ የመጀመሪያቸው ነው። የተለየ ነገር ትጠብቃላችሁ ወይ ከዚህ የመጀመሪያ ከሆነው ሙሉ የስልጣን ዘመናቸው? እኔ ምንም ነገር አልጠብቅም። አሁን ባለው ሁኔታ ምናልባት መባባስና መዳከምን አቅመቢትነትም እና የሕዝብ ይሁንታ ማጣትን ከዛሬው ጀምሮ እንደ እውነት ለዛ የማይመጥን ይሆናል። እንጂ ጨዋነት ይጎለዋል ካላልከኝ፣ ብዙ ሰዎች ገና በመክፈቻው ስርዓት ላይ እንቅልፋቸውን ለጥ ብለው የተኙ ሰዎች ነበሩ፣ የፓርላማ አባላት ምናልባት በማህበራዊ ድረገጾች አይተህ ይሆናል። እና አንደኛ ኢህአዴግ በባህሪው አዲስ አስተሳሰብን፣ አዲስ አመራርን፣ አዲስ ሀሳብን ለመቀበል የሚፈልግ ድርጅት አይደለም፤ ዝግ ድርጅት። ያ ዝግነቱ ደግሞ ሂዶ ሂዶ ሂዶ አጠቃላይ መቶ ፐርሰንት ደርሶ ማስመሰል የሚቻልበትን ደረጃ እንኳን አልፎ ሂዷል። እና በዚህ ውስጥ በውጭ ግፊት ካልሆነ በስተቀር ኢህአዴግ ከውጡ ወስኖ አቋም ወስዶ ወደ ልቦናው ተመልሶ የተሻለ ነገር ያመጣል የሚል በፍጹም ምንም አይነት እምነት የለኝም። ቅድም ስለ ፓርላማው የተሳትፎ ጉድለትን የመተቸት ነገር ተናግረዋል። ለምሳሌ የአንዳንድ አባላት ሲከታተሉ አልነበረም ስነስርዓቱ የሚል ነገር የተቃዋሚዎች ተሳትፎ የሌለበት ፓርላማ መሆኑ ያሳስበናል ከሚል የመነጨ ነው። ይሄ ሀሳበው ለምሳሌ ዝግ በሆነ ማዕከላዊ በተወሰኑ ሰዎች የሚመራ እንጂ የህዝብ ውክልና እንዳልሆነና እነዛ ሰዎች በራሳቸው ነጻ ለመሆናቸው ነው የሚያሳይ ተቃዋሚ መኖር አለመኖር አይደለም። እሱ አንድ ነገር ሆኖ የብዙሀን ፓርቲ ዲሞክራሲ አለመኖሩን ሆኖ እዛም ውስጥ ግን እኔ መቶ ሺ ህዝብ ወክዬ የራሴ ሀሳብ ኑሮኝ የምደመጥ የምቃወም፣ የምደግፍ ሰው ነኝ የሚለው አመለካከት እዛ ውስጥ እንደሌለ፣ በድርጅት ፖለቲካ ተሰርቶ የሚመጣለትን ነገር እጁን የሚያወጣ ከሆነ አንድ ሰው በዛ ሂደት ውስጥ በንቃት መሳተፍም ሆነ አለመሳተፍ ትርጉም እንደሌለው ያውቃል። ለዚህም ነው ሰዎቹ እንቅልፋቸውን የተኙት ማለት ነው። አቶ ይልቃል ጌትነት፣ የሰማያዊ ፓርቲ ሊቀመንበር በጣም አመሰግናለሁ፣ ስለ ጊዜ በአሜሪካ ድምጽ ሬዲዮ ርናቸው። እሺ እኔም ለተሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ።